ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ደቡብ አውስትሬሊያ ጥላ የነበረው የኮሮና ቫይረስ ገደብ ቅዳሜ የኩለሌሊት ያከትማል። በኮሮና ቫይረስ ሲጠቁ አፍሪካውያን ቁጥር ከሁለት ሚሊየን አለፈ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ደቡብ አውስትሬሊያ ከትናንት ሐሙስ ጀምሮ ለስድስት ቀናት የሚጸና የኮሮና ቫይረስ ገደቦችን ብጥልም ከቅዳሜ እኩለ ሌሊት ጀምሮ እንዲነሳ ወስናለች። ገደቦቹን ለመጣልና ፈጥኖ ለማንሳት አስባቢ የሆነው አንድ የዊድቪል ፒሳ ሰራተኛ የተሳሳተ መረጃ በመስጠቱ መሆኑን የደቡብ አውስትራሊያ ፕሪምየር ስቲቨን ማርሻል ገልጸዋል። ሆን ብሎ የተሳሳተ መረጃ በመስጠት ለገደብ መጣል ምክንያት የሆነውን ግለሰብም ራስ ወዳድ በማለት የገለጹት ሲሆን ድርጊቱም የንግድ ተቋማትን፣ ግለሰቦችን፣ የቤተሰብ ቡድን አባላትን ያወከና እሳቸውንም በእጅጉ ያበሳጨ መሆኑን ተናግረዋል። ደቡብ አውስትራሊያ ውስጥ በዛሬው ዕለት ሶስት ግለሰቦች በኮሮና ቫይረስ የተያዙ ሲሆን በጥቅሉ 25 ሰዎች በቫይረሱ ተጠቅተዋል። የገደቦቹ መነሳት ጋር ተያይዞ የደቡብ አውስትሬሊያ ነዋሪዎች ከዛሬ ጀምሮ አብረዋቸው ከሚኖሩት ጋር የአካል እንቅስቃሴዎችን ማካሄድ ይችላሉ። ምግብ ቤቶችና ካፌዎች በአንድ ግለሰብ አንድ ስኩዌር ሜትር ርቀት ደንበኞቻቸው ተቀምጠውን ማስተናገድ ይቻላቸዋል። የደቡብ አውስትሬሊያ ፖሊስ ኮሚሽነር ግራንት ስቲቨንስ በግለሰብ መኖሪያ ቤት እስከ አስር ሰዎች በቀብር ስነስርዓት ላይ እስከ ሀምሳ ለቀስተኞች በሰርግ ከመቶ 50 ያልበለጡ ታዳሚዎች የቤተ እምነት የጸሎት ሥነ ሥርዓት ላይ እስከ መቶ ምእመናን መሰባሰብ የሚችሉ መሆኑን ጠቅሰው በሰርግ ወቅት ዳንስ እንደማይፈቀድም ያስታውቀዋል። በሌላ በኩል ቪክቶሪያ ለ21 ተከታታይ ቀናት አንድም በኮሮና ቫይረስ ተጠቃ ወይም ለህልፈተ ህይወት የተዳረገ ግለሰብ ሳታስመዘግብ ቆይታለች። ትናንት ሐሙስ፣ 18474 ሰዎች የኮሮና ቫይረስ ምርመራ አድርገዋል ቪክቶሪያ ውስጥ በቫይረሱ ተጠቅተው ያሉ ሰዎች ቁጥር ሁለት ሲሆን ምንጩ ያልተለየ ቫይረስ ቁጥር ወደ ዜሮ ወርዷል። አፍሪካ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር ከሁለት ሚሊዮን ማለፉን የአፍሪካ ተላላፊ በሽታዎች ቁጥጥርና ቅድመ መከላከል ማዕከል አስታወቀ። የአፍሪካ ህብረት አካል የሆነው ማዕከል 2 ሚሊዮን 13888 ሰዎች በመላ ሀገሪቱ በቫይረሱ እንደተጠቁና ከ48 ሺህ በላይ ሕይወታቸው እንዳለፈ ገልጧል። ሆኖም ከ1.3 ቢሊዮን የአፍሪካ ሕዝብ ውስጥ 2 ሚሊዮን 13388 ሰዎች ብቻ በቫይረሱ መያዝ፣ ከ10 ሺህ ሰዎች ውስጥ 15 ሰዎች ብቻ የቫይረሱ ተጠቂዎች መሆናቸውን የሚያመላክት በመሆኑ የኮቪድ-19 ተጠባቢዎችን አሳስበዋል። በኤክስፐርቶቹ እይታ አፍሪካ በኮሮና ቫይረስ የተያዙ ሰዎች ምናልባትም በቅጡ ሳይመዘገቡ ቀርቷል፣ አሊያም ከዓለም የኮሮና ቫይረስ ምርመራ ቁጥር ዝቅተኛ በመሆኑ በቫይረሱ የተያዙ ሰዎችም ቁጥር ያነሰ መስሎ የታየው ለዛ ሳይሆን አይቀርም አሰኝቷል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 27 ኢትዮጵያ ብር 58 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በአብዛኛው ፀሐያማ ይሆናል። ዝቅተኛ 13፣ ከፍተኛ 26። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 18 ከፍተኛ 37። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 26። ሆባርት ደመናማ ይሆናል። ዝቅተኛ 9 ከፍተኛ 21። ካምብራ በአብዛኛው ፀሐያማ ይሆናል። ዝቅተኛ 12 ከፍተኛ 29። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 17 ከፍተኛ 24። ብሪስበን ፀሐያማ ሆኖ ይላል። ዝቅተኛ 19 ከፍተኛ 29። ዳርዊን ላካፋ ይችላል። ዝቅተኛ 26 ከፍተኛ 35 አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 7 ከፍተኛ 25 ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ደቡብ አውስትራሊያ ጥላዊ የነበረው የኮሮና ቫይረስ ገደብ ቅዳሜ እኩለ ሌሊት ያከትማል። በኮሮና ቫይረስ የተጠቁ አፍሪካውያን ቁጥር ከሁለት ሚሊዮን አለፈ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።